ዜና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪዮኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናምሻችሁ። በምሽቱ ዝግጅት በኢትዮጵያና በሱዳን ድንበር ደለሎ ቁጥር አራት በተባለ የእርሻ ቦታ ላይ የኢትዮጵያ አርሶ አደሮች ከሱዳን ታጣቂዎች ጋር ውጊያ መግጠማቸው በአካባቢው የሚገኙ ነዋሪዎች ተናገሩ። ስማቸው እንዲጠቀስ ያልፈለጉ የመተማ ሆስፒታል ሐኪም እንዲህ ብለዋል ሃያ ሁለቶች መከላከያ ሰራዊት ናቸው መሰል ከዋል ወደ ጎንደር ኖርማሊ ደህና ናቸው። ወርፋር ፍንጣሪ ና የሚያገኛቸው የሞቱት ግን አልወጡም እዛው ነው ያሉትም አሁን እነሱን ለማውጣት ያው ጦርነቱ እንደቀጠለናለ ነው። በተከታዩ ዘገባችን ደግሞ በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ሌሎችም በኢንፎርሜሽን ቴክኖሎጂ አጫጭር ስልጠና እንዲያገኙ የሚያደርጉ ለስራ የሚያዘጋጁ ተቋማትን ስራ እናስቃኛቸዋለን። በስራ አልገበታው ላይ በጣም የሚፈለጉ ስራዎችን በዚያ በአጫጭር ስልጠናዎች እንሰጣለን የአንድ ወር የሁለት ወር ስልጠና እንሰጣለን። ኤምኤስሲኮ ሰርቨር ዳታቤዝ አድሚኒስትሬተር ነኝ። እዚህ ያለው የኢትዮጵያ ሕብረተሰብ የአይቲ ስልጠናውና የስራው እንቅስቃሴ አፍሪካ ውስጥና ኢትዮጵያ ውስጥ በሚያድገው የአይቲ እንቅስቃሴ ላይ ተገናኝቶ ወደዛም ስራዎች ላይ ያፈስ ይችላል ወደዛም ኢንቨስትመንት ሊያፈስ ይችላል። በሌላ ዘገባችን ደግሞ ከዩኔስኮ በተገኘ ድጋፍ አዝማሪዎች የልምድ ልውውጥ እንዲያደርጉና አብረው እንዲሰሩ እንዲተባበሩ የተያዘ ጥረትንም አካተናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሰሜን ኮሪያን የኒኩሌየር መርሃ ግብር ለማብቃት የሚካሄደው ንግግር ጥቅስ በጥሩ ሁኔታ እየተራመደ ነው ብለዋል። ፕሬዚዳንቱ ይህንን ያሉት ሰሜን ኮሪያ የኒኩሌር እና የሚሳይል ተቋማቶቿን እያጠናከረች ነው የሚል ወሬ በተሰማበት ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በያዝነው ሳምንት ለሶስተኛ ጊዜ ወደ ሰሜን ኮሪያ ለመሄድ በሚዘጋጁበት በአሁኑ ወቅት ትራምፕ በትዊተር ባስተላለፉት መልእክት ጥቅስ የኔ ጥረት ባይኖር ኖሮ በአሁኑ ወቅት ከሰሜን ኮሪያ ጋር ጦርነት ላይ እንሆን ነበር ብለዋል። በያዝነው ዓመት ለመጀመሪያ ጊዜ በማዕከላዊ የስለላ አገልግሎት ዳይሬክተርነት ሰሜን ኮሪያን የሚጎበኙት ፖምፔዮ ከመጪው ሐሙስ እስከ ቅዳሜ በፒዮንግያንግ ቆይታ ያደርጋሉ ተብሎ ይጠበቃል። ከሦስት ዓመታት በፊት ከኢራን ጋር የተፈረመው የኒኩለር ስምምነት አካል ሆነው መቀጠል የሚፈልጉ የኢራንና የአራቱ የዓለም ሀያላን አገሮች የውጭ ጉዳይ ሚኒስትሮች በመጪው ቅዳሜ ተገናኝተው ይነጋገራሉ። ዩናይትድ ስቴትስ ራሷን ከስምምነቱ ካስወጣች ወዲህ በስምምነቱ መቆየት ስለሚችሉበት ሁኔታ ነው የሚነጋገሩት። የኢራን መንግስታዊ ሚዲያ ዛሬ በዘገበው መሰረት የውጭ ጉዳይ ሚኒስትር ሙሐመድ ጃቫድ ዛሪፍ ቪየና ላይ ከብሪታንያ፣ ቻይና፣ ፈረንሳይ፣ ሩሲያና ና ጀርመን አቻዎቻቸው ጋር ተገናኝ ተው ይነጋገራሉ። የኢራን ፕሬዚዳንት ሀሰን ሩሃኒም በያዝነው ሳምንት ስምምነቱን ለመጠበቅ ስለሚቻልበት ጉዳይ ለመነጋገር ወደ ስዊዘርላንድና ኦስትሪያ ይጓዛሉ። ከኢራን ጋር የተደረገው ስምምነት የኢራንን የኒኩሌር እንቅስቃሴ የሚገድብ ሲሆን በምላሹ በኢራን ላይ የተጣለው ማዕቀብ እንዲላላ ያደርጋል። የማሌዥያ ጠቅላይ ሚኒስትር የነበሩት ናጂብ ራዛክ ብዙ ቢሊዮን ዶላርስ የሚያካትት ቅሌት ውስጥ አሉበት በሚል ክስ ተይዘዋል። ናጂብ ዛሬ በሀገሪቱ የጸረ ሙሽና ኮሚሽን ሃይሎች ቤታቸው እንዳሉ መያዛቸው ተገልጿል። በመጨረሻም የታይላንድ የሀገር አስተዳደር ሚኒስትር በአስራዎቹ እድሜ ክልል ውስጥ ያሉትን አስራ ሁለት ልጆችና ጎልማሳ አሰልጣኛቸውን ለማትረፍ ባለስልጣኖች የሚያደርጉትን ጥረት እንዲያፋጥኑ የከባድ ዝናብ አደጋ አስገድዷል ብለዋል። የእግር ኳስ ተጫዋቾቹ ልጆችና አሰልጣኛቸው የገቡበት አልታወቅም ከተባለ ዘጠኝ ቀናት በኋላ ዋሻ ውስጥ በሕይወት ተገኝተዋል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ዝግጅታችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ቱገር የጋቢና ጉዞአችን በቀጥታ ወደ ኢትዮጵያና ሱዳን ድንበር ይሆናል የሚያመራው። በኢትዮጵያና ሱዳን ድንበር ደለሎ ቁጥር አራት በተባለ የእርሻ ቦታ ላይ የኢትዮጵያ አርሶ አደሮች ከሱዳን ታጣቂዎች ጋር ውጊያ መግጠማቸው በአካባቢው የሚገኙ ነዋሪዎች ገልጸዋል። ከሆስፒታል ያገኘነው መረጃ ቁስለኞች ከቦታው እየመጡ መሆኑንና በነበረው ውጊያ ሰዎች መሞታቸውን ነው የገለጹልን። ጽዮን ግርማ ዝርዝሩን ይዛለች። በደቡብ ጎንደር ገንደ ውሃ ከተማ የሚገኙ በስልክ ያነጋገር ናቸው ነዋሪዎች እንደሚሉት የሱዳንን ድንበር ከሚያዋስኑት የእርሻ ቦታዎች አንዱ ደለሎ ቁጥር አራት የተባለ ቦታ ላይ በእርሻ ስራ ላይ የነበሩ አርሶ አደሮች ከሱዳን በኩል ጥቃት ተከፍቶባቸው ውጊያ ተጀምረዋል ብለዋል። በገንደ ውሃ ከተማ በመተማ ሆስፒታል ውስጥ ከቁስለኞች ጋር አገኛለሁ እኔም በደለሎ የእርሻ ቦታ አለኝ ያሉ ሰው በስልክ አነጋገር ያለው ደረቆደ ምናት ዛችና ግን በሱኛው ክፍል ሆኖ ደለሎ የሚባል ቁጥር አራት የሚባል ቦታ ላይ ነው። መሬቱ የኛ መሬት ነው። ድሮ እኛ እናርሰው ነበር። እኔ እራሴ እዛ አርስ ነበር። አሁን ለሱዳን ተሰጦ ተብሎ ነው እንግዲህ እስካሁን እነሱ ተሰጠናል እያ የሚታገሉት የእኛ ሰው ደግሞ የእኛ ነው ነው። ግን አሁን ከዛ የበለጠ ደግሞ አሰፍተው መጠው ደግሞ ሰው እየገደሉ ደሆነ በበቀደም ገበሬዎች ወጠው መጥተው ገደሏቸው። ከዛ በኋላ ያው ቀጠለ። መቼ ነው ግጭቱ የተነሳ? ትናንት ዛሬ ሌሊት ዛሬ ሌሊት። በምንድነው የተነሳው ግጭቱ? ግጭቱ የተነሳው ሱዳኖቹ መጥጠው የእኛን ሰው ይገላሉ፣ ያቃጥላሉ፣ መሽሮ ካምፕ ያቃጥላሉ፣ ንብረት ይዘርፋሉ። በበቀደም አምስት ሰራ ሰራተኞችም ከመሽሮ አውጠው መጥቷቸው ረሸ ነው። በቀደም ሲሉ መቼ ከአራት ቀን በፊት ማለት ነው። ከዛ በኋላ ህዝብ እየተጠራራ እየተጠራራ እንዲህ በየተነጣጠል ከምን ሞት አንድ ነገር ማድረግ አለብን። ወደ ነው ወደ ትግል ተገባ። በቃ ያው አማራጭ የለም። ራስን መከላከል የጎረቤት አስክሬን ማምሻውን መጣ ያሉ አንዲት የከተማው ነዋሪም በለፍተቀደም ስልክ ደውዬ አግኝቼ አነጋግራቸዋለሁ። በመሽሮ የለም፣ በመሽሮ ነው ሰሊጥ ምናምን የሚመረትበት እኮ ነው። በመሽሮ ነው እዛ የሚያርሱ እንጂ መኖሪያ ቦታ አይደለም እርሻ ቦታ ነው ሲጀመር ማለት ነው። ስለዚህ በየአመቱ ነው እየሄዱ የሚያርሱበት ወይስ አመቱ ሙሉ እዛ አሉ? በየአመቱ ነው እየሄዱ የሚያርሱበት። እና እንደዚህ አይነት ግጭት ይፈጠራል ሊያርሱ ሲሄዱ ይፈጠራል። የሚፈጠረው ግን እንደዚህ አይደለም በዲሽቃ በመሳሪያ ምናምን ዛሬ የገጠሟቸው ከዛ በፊት ግን እንደዚህ አይደለም። ያው የተወሰኑ ተጋጫል ሁለት ሰው ሰው በቃ ይለያያሉ አዝረው ተስማማሉ ቦታቸውን አይለቁም። እርሻቸውን ምርሻቸውን ማለት እንጂ አይነት ነገር አለ። ዝምሎትክ ትንሽ ነገር በቃ በሱዳን ድንበር በኩል በዛኛውም በኩል አርሶ አደሮች አሉ። አዎ አሁን የተጋጩት ማንና ማን ናቸው? አሁን የተጋጨማ ማንና ማን እንደሆነ አነው በሱዳን መሳሪያ ይዘው ብዙ ሰዎችን ገለዋል የሚል እንትን ያለ ሬታ፣ ሁሉ አናት መሳ ብለው የእኛ መከላከያዎች ሂደ ራሱ መከላከያዎች ቆስለው መቀ ገብተዋል ሆስፒታል። ራሱ ማለት ነው ዙረው እንደገና ሌላ መከላከያ ሄዶ ነው አንድ ምሬት የታንስ የመጡ አናት መስታን ብለው ማለት ነው። በአሁኑ ሰዓት እንግዲህ ምሽት ነው የምጠይቁት እናንተ ጋር ከምሽቱ አንድ ሰዓት ነው። በአሁኑ ሰዓት ገንዳ ውሃ ውስጥ የገባ አስክሬን አለ። አዳው አ ምናውቀው ደብረው ነው የሚባል ሞቶ መጣት አለ። አንድ ሰው ብቻ ነው አንድ ሰው የመጣው፣ የሞቱ ግን ሶስት ናቸው። ከገንዳዋ ከተማ ያልተነሳ ሬት አለ። አናት መስታን ብለው እየገጠሙ ያሉ ገንዳዋን ነው የምናውቃቸው እንጂ የሌላ ቦታ እንደሚያርስ እየሄደ የሚያርሰው የለም። እና ብዙ ሰው የሞተው ብዙ ሰው ነው የተኮሱት። እዛ ሲዳር እንደዚህ የተኮሱ ይሽቃ ነው ክበር ከ ነገር ነው የተኮሱት፣ እና ብዙ ሰው ተይተዋል። ያንንም ሬሳው አነት ነሳን ብለው አስቸግረው ቆይተው መከላከያ ገብቶ እንደገና መከላከያ ሞቶ ቆስሎ እንደገና ደግሞ ሌላ መከላከያ ተጨምሮ ምናምን አንድ ሰው አይነት አስተመጣል ብቻ ሬሳ እንግዲህ፣ ሌላው ደግሞ ይመጣል ብለን እንገምታለን። እስከ ማታ ከነገ ምናምን እንዳገኘሁት መረጃ ደለሎ ቁጥር አራት የተባለ የእርሻ ቦታ ላይ ነው ይሄ ግጭት የተፈጠረው። እና እዚህ ደለሎ የሚባለው ቦታ ላይ ለእርሻ ስራ የሚሰማሩት ሰዎች ባለ ሀብቶች ናቸው? ወጣቶች ናቸው? የአካባቢው ነዋሪዎች ናቸው? ምን አይነት ሰዎች ናቸው? ባለ ሀብቶች አሉ። የግል ኢንቨስትመንትም ኢንቨስት የሚያረጉ ባለ ሀብቶች አሉ። የራሳቸው መንግስት የሰጣቸው በሺ የሚቆጠር ሄክታር በስልሳ በሰባ ምናምን የሚቆጠር ሄክታር የሰጣቸው መንግስት ሚያርሰው አሉ። እዛ በተጨማሪ እነሱ ተጥሩት በስር የስራ እድል የሚሰጥሩት አለ ግለሰብና ማህበረሰብ ማለት ነው። ያንን ጉዳይ የመቱ ሰው ሚባል። አሁን አሁን ግን ላይታወቁ ለስራ የመጡ ለስራ እድል ለማግኘት ደግሞ ተቀጥሮ ለመስዋት የመጡ ሁላ ነው። እዛ ላይ እንደዚህ በዚህ መንገድ ነው የሚታረሰው ያን መሬት ማለት ነው። እዛ አካባቢ ነዋሪ የለም። በመሽሮ ነው እዛ ሁነው። ያው ደግሞ ግለሰብም አለ የራሱ የሆነ ቦታ ተመርቶ እዛ እሄደ እያረፈ እየመጣ አይነት ግለሰብ አለ። እዛው አካባቢ ተጠግተን አስክሬል ማንሳት ይቻል እንደሆነ እየሞከርን ነው ያሉ ሌላ ነዋሪም አግኝቻለሁ። ህዝቡ በጣም ተቆጥቶ ተነሷል። ያው መከላከያ ሰራዊትም ወዲያል አሁን ለጊዜው ወደ አስራ አምስት ሰዎች ቆስለዋል። ወደ አምስት ሰዎች ሙተዋል። እነዚህ አምስት ሰዎች አንዱ መከላከያ ሰራዊት ተረሱ፣ አንዱ መከላከያ ሰራዊት ነው የተመታው የቆሰለው። አንዱ ደግሞ በአካባቢው ቀረ ሽምቅ በሚባል አደረጃጀት የተደራጀ የታጠቀ ኃይል ነው። ሌሎች ደግሞ ያው ገበሬዎች ናቸው። ገበሬዎች እርሻቸው ላይ ነው ገብተው የሱዳን መከላከያ ሰራዊት የመጣቸው። ግርግሩ እስካሁን ድረስ ምንም ያልቆመም ከሰራ ባቀመና ላይ ችልጋ ወረዳ እንስቶ አፍራሉት መከላከያ ሰራዊት ኦራን ተጭኖ ነው ወደ መተማ ሄዷል። እንግዲህ እስካሁን ድረስ ግርግሩ ምንም ነገር አላቆም። ትናንትና ዘጠኝ ሰዓት ላይ የጀመረ እስካሁን ድረስ ውጊያው እንዳለ ነው ያለ ነዋሪዎቹ እንደሚሉት ወደ ከተማው መድረስ የቻሉ ቁስለኞች ገንደ ውሀ ወደሚገኘው መተማ ሆስፒታል ገብተዋል ሲሆን ወደ ሆስፒታሉ ደውዬ ለጊዜው ስሜን አትጥቀሽ ያሉ የህክምና ባለሙያ አነጋግሬያለሁ። አንድ ሰበብ ያሉ አንድ ሁለት ቁስለኛዎች መጥተዋል። ኖርማሊ ያው ደህና ናቸው። አንዱ ነው ትንሽ የመጠጊት ና ይመስላል። ከአንድ አምስት ስድስት ቦታ የተወሰነ ተካፍላል። ሌላው ፓርት ሰውነቱ ደህና ነው። የቆሰሉት ሰዎች በምንድን ነው፣ በጥይት ነው ወይስ በሌላ ነገር ነው? የቁስላቸው ሁኔታ በሞርታር ነው የተመቱትም፣ ሞርታር ነው። እናንተ ሆስፒታል አሁን ተኝተዋል።

ወደ መቶ አካባቢ ምናምን ማተኛ ተዘጋጅቶ ለመቀበል ነው። እዛ ቆሰሉትና የሞቱትም አሉ ጦርነት የተደረገ ስለሆነ እሱ ለመቀበል አዘጋጅቶ ያለ ነው። ስለዚህ ወደ ጎንደር ልካችኋቸዋል ሪፈር ብላችሁ አ ሁለቶች መከላከያ ሰራዊት ናቸው መሰ ልከዋል ወደ ጎንደር ኖርማሊ ደህና ናቸው። ወርታር ፍንጣሪ ምናምን ያገኛቸው የሞቱት ግን አልወጭም እዛውነ ያሉትም አሁን እነሱን ለማውጣት ያው ጦርነቱ እንደቀጠለን ያለ ሌሎች ቁስለኞች ወደ ጎንደር መላካቸውን የገለጹት ሐኪሙ ከቆሰሉት ሰዎች ስለ ግጭቱ ያገኙት መረጃ እንዳለ ጠይቄያቸዋለሁ እኔን እኔ ያው ክሪ ወስጀላቸዋለሁ ጠይቄያቸዋለሁኝ። ያው እንዴት እንደነበረ መነሻውን ነን እዛው፣ መጀመሪያ ያው ገበሬዎችን አስነ ወሰዷቸው፣ እነዛ ነት የገደሏቸው በኋላ ከጉባታ ከሚያርሱበት ነው፣ አስነ ወሰዷቸው። በዛ ምክንያት ነው የተነሳ ያው ገበሬው ነው መጀመሪያ የተነሳው፣ ሲያስናቸው እና ሲገሏቸው፣ እዛ መከላከያውም በትሜት ውድብ ምናምን ዞ ገባ። ያው ማይክ ሆነ ና ሆነ ነው ገበሬዎች በዋናነት ያው እዛ የነበረ መሬት ስለነበረ ሱዳን ሰሽጣል የሚባል ነበር፣ የገለሎ መሬት ኛ ከዛ ተሻግረው ገብቶ ነበር ሱዳኖች፣ የተወሰነ አመታት ይዘታል። እዛ የቆዩ ገበሬዎችን ከዚህ በፊት ሲገሉና ሲያንገላቸው ነበር። አሁንም እንደወጥሮ ገብተው ገልጸው ገበሬዎች እያሳደዱ እና ሲገሉ፣ አጋጣሚ እዛ አካባቢ መከላከያ ነበረኛ የኢትዮጵያ መከላከያ ስራዎች በጣም ሲሰማቸው ወታደሮች ገብተው ጎድበው ነበረ። ያው ከኋላ ውጡ ምናምን ተብለው ሲወጡ፣ በአጋጣሚ ሌሎችን እዛ ገበሬዎች እና ምንሻዎችን አፍነ ወሰዳቸው። ተመልሰው መከላከያዎች እነሱንም የመስሉ ማስክሬ ለማውጣት ሲመጡ መከላከያዎችን መቷቸው፣ እዛው ጦርነት ገጠሙ። እዛው የወደቁት አሉ፣ ያልወጡ ሁለት ሌሎችም አሉ። በጎን ደግሞ መጡት አይታወቁም። የቀን ሰራተኛም አለ ወደ አስራ ምናምን ሲበላኛል። እነሱም ቢሆን በንዴት እየተሰማቸው ወታደሩም ጋር አብሮ ከህዝቡ ጋር ተስለተሰለፈው መከላከያን ሰራዊቱ እንግዲህ አብዞች የሆን ያህል መሬት ገብቶ ተተያዘ። በኋላ እንደገና ደግሞ ሌላ ተጨማሪ መሬት ወደ ጎንደር ወደ ቋራ ወደ መተማ ለመግባት ወደ ምዕራብ አርማጭሆን ለመምጣት የሚደረገው ነገር በጣም አስቸጋሪ እየሆነ ስለሆነ ያን ለመከላከል ሲያዩት መከላከያዎችን በስሜት የምናውቀው ቦታ መሬታችን ለምንድ ሆ ያል ማን የሚገብት ገ ያልት ማለት ነው። በጉዳዩ ላይ መረጃ ለማግኘት ወደ ኢትዮጵያ መንግስት የመንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አህመድ ሸዴን يا مارا ክልል የኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልካቸው ስለማይነሳ ልናገኛቸው አልቻልንም። በተጨማሪም የሱዳን የባህል የመረጃና የኮሚኒኬሽን ሚኒስቴር ሚኒስትር ዶክተር አህመድ ቤላ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። ስልካቸው ስለማይነሳ የነሱንም ምላሽ ማካተት አልቻልንም። ጉዳዩን ተከታትለን ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን መካከል በኢንፎርሜሽን ቴክኖሎጂ የስራ ዘርፍ የተሰማሩ በርካታዎች ናቸው። በዚህ የስራ ዘርፍ አጫጭር ስልጠናዎችን የሚሰጡ ኢትዮጵያዊ የትምህርት ተቋማት እየተስፋፉ መጥተዋል። በሜሪላንዷ የሲልቨር ስፕሪንግ እየተስፋፉ የመጡ የኢንፎርሜሽን ቴክኖሎጂ የትምህርት ተቋማት ለበርካታ ወጣቶች የስራ እድል እየፈጠሩ ይገኛሉ። ሄኖክ ሰማዝገር እነዚህን አዳዲስና ነባር የንግድ ተቋሞች ስራ ያስቃኝናል። ሲልቨር ስፕሪንግ እና ፌንተን ጎዳናዎች በሚገጥሙበት መስቀለኛ መንገድ ዙሪያ የሚገኙ ኢትዮጵያዊ ካፌዎችና ምግብ ቤቶች በውስጥና በውጭ ከሥራ የወጡ ኢትዮጵያውያን ቡና ፍርፍርና ድራፍት ቢራ አዘው ይዝናናሉ። አካባቢው ከካፌዎችና ምግብ ቤቶችን በተጨማሪ የሀበሻ ልብስ መሸጫ ሱቅ፣ የቅመማ ቅመም መደብሮች አልፎም የተባረከ ሥጋ የሚሸጡ ልኳንዳ ቤቶችም ጭምር አሉበት በዚች የአሜሪካ ምድር የኢትዮጵያውያን መናኸሪያ ከተማ ሲልቨር ስፕሪንግ። ከሥራ ወጥተው ወደ ትምህርት ቤት የሚገሰግሱ ኢትዮጵያውያን ኤርትራውያንና ሌሎችም ብዙ ናቸው። ከስራ ወጥተው የተሻለ ሥራ ለማግኘት ያስችሉናል ያሏቸውን አጫጭር የኢንፎርሜሽን ቴክኖሎጂ አይቲ ስልጠናዎች ይወስዳሉ። አስማማው አጥናፉ መንግሥቴ ከኢትዮጵያ ወደ ዩናይትድ ስቴትስ የዶክትሬት ዲግሪውን ሊማር ከመምጣቱ በፊት በባንክና በዩኒቨርሲቲ አስተማሪነት ይሠራ ነበር። ትምህርቱን በማዕከላዊዋ አሜሪካ በምትገኘው ማህራሽ ዩኒቨርሲቲ ጨርሶ ሲወጣ በኪሱ አንድ ሺህ ዶላርና ብዙ ተስፋ እንደነበረው ይናገራል። ስራ ለማግኘት የነበረበትን ትግል እንዲህ አስታውሳል። ኢትዮጵያ እያለው የተለያዩ ስራዎችን ሰርቻለሁ። ዩኒቨርሲቲ አስተምር ነበረ። ባንክ ውስጥ በኃላፊነት የባንክ አይቲ ባለሙያ ነበርኩ። እዚህ መጥቼ ግን የተማርኩት ምንም ዋጋ እንደሌለው ነው ያየሁት ዋጋ እንደሌለው የሆነበት ምክንያት ትክክለኛ ኢንፎርሜሽን ባለማግኘቴ ነው። ጋይድ የሚያደርገኝ ሰው ባለመኖር ነው። ሶ ያ ተሞክሮ በምንድን ነው የተጀመረው? እኔ እንደ ሾላ ተመሳሳይ ስራዎች የሚሰጡ ህንዶች ጋር ሄጄ ነበረ እና ብዙ ጊዜ ሞክሬ ሳይሳካልኝ ህንዶች ጋር የሁለት ወር አጭር ስልጠና ወሰጄ በሁለት ወሩ እንዳለቀ ሶስት የተለያዩ ድርጅቶች የስራ ኦፈር ሰጠውኛል። ኢንክሉዲንግ አይቢኤሞች ለሁለት አመት ከምናምን የሰራውበት ድርጅት ማለት ነው። ከተቀጣሪነት ወደ ስራ ፈጣሪነት ለመሸጋገር በመወሰኑ ከሌሎች የስራ አጋሮቹ ጋር በመሆን ሾላ ኮርፖሬሽን የተባለ የትምህርት ተቋም መሰረተ። በተለይ በተለይ ከተለያዩ አገሮች በተለያየ ሙያ ስልጥ ነው የሚመጡ ሰዎች አሉ። ወደ አሜሪካ የስራ ለመግባት በጣም ችግር ስለሚሆንባቸው ለነሱ አጫጭር ስልጠናዎች መስጠት ዋናው ተቀዳሚ ስራችን ነው። ይህም ማለት ምንድን ነው? ለምሳሌ በኢንፎርሜሽን ቴክኖሎጂ ሳንጠብቅ በስራ አልገበታው ላይ በጣም የሚፈለጉ ስራዎችን በዚያ ባጫጭር ስልጠናዎች እንሰጣለን። የአንድ ወር የሁለት ወር ስልጠና እንሰጣለን። ስራ እናፈላልጋለን፣ ስራ እናስቀጥራለን፣ ፎሎአፕ እናደርጋለን። ኦል ሰፖርት ያካትታል። እንደዚህ እንደምነግርህ በጣም አጭር አለም፣ ኢትስ ሎንግ ፕሮሰስ ይሄ ነው ዋናው። ከዛ ተጨማሪ እንግዲህ እንደ ስሞል ኤንድ ማይኖሪቲ ቢዝነስ የእኛ ካምፓኒ ከገቨርንመንት ጋር የተለያዩ የሶፍትዌር ዴቨሎፕመንት እና ሰፖርት ስራዎችን እንሰራለን። አጫጭር ፕሮግራሞችን ከገቨርንመንት ጋር እንደ ፕራይምም እንደ ሰብ ኮንትራክትም ይወሰድ እየሰራ እንገኛለን። የ27 ዓመቷ ራሄል ቢራሳ ወደ ዩናይትድ ስቴትስ ስትመጣ በፔንስልቬኒያ ግዛት ትኖር ነበር። ከጅማ ዩኒቨርሲቲ የህንፃ ምህንድስና ትምህርቷን እንደጨረሰች የዲቪ ሎተሪ ይደርሳትና በተማረችው ትምህርት ዘርፍ ብዙም ሳትሰራበት ወደ ዩናይትድ ስቴትስ መጣች። የአሜሪካና የኢትዮጵያ የህንፃ ምህንድስና መለኪያዎችና ደረጃዎች የተለያዩ በመሆናቸው የብቃት ማረጋገጫ ፈተናዎች መውሰድና ደግሞ ምናልባት ተጨማሪ ትምህርት በዘርፉ ማግኘት ይጠበቅባት ነበር። ላይሰንስድ ስላልሆንኩኝ፣ ሌላው ማየት የነበረብኝ ወደ ማስተርስ ክላስ መሄድ ነበረ። እና እሱን በምፈልግበት ሰዓት ነው አንድ ዚህ ፒኤችዲውን በሲቪል ኢንጂነሪንግ ሰርቶ ስራ ላይ የነበረ ሰው አገኘሁኝ። እና እሱ ፒኤችዲ ግራጁዌት ካደረገ በሲቪል ኢንጂነሪንግ ስራ እየሰራ እያለ ሳትስፋይድ አልነበረም። በኮምፐንሴሽኑ ሳትስፋይድ አልነበረም፣ በሚሰራው ስራ ሳትስፋይድ አልነበረም። እና ከራሱ ተሞክሮ ተነስቶ እሱ ኦልሬዲ ይሄንን ኮርስ ወስዶ ስራ ጀምሯል። እና ዳታቤዝ አድሚኒስትሬሽን ማለት ነው። ዋይናት፣ ለምን አይቲ አትማሪም? ዳታቤዝ አድሚኒስትሬሽን ለምን አትማሪም? እና ማስተርስ ብትማሪ ጥሩ ነገር ነው ግን at the end of the day ስራ ማግኘትና የተሻለ ኑሮ መኖር ስለሆነ የሚለውን ሀሳብ ሲሰጠኝ እኔ እንዲሁም ትንሽ ከብዶኝ ነበረ። ምክንያቱም ምንም አይነት የአይቲ ባክግራውንድ አልነበረኝም እኔ ራሄል በወቅቱ አነስተኛ ክፍያ የሚያስገኙ የአገልግሎት ዘርፍ ስራ ውስጥ ተሰማርታ ነበር። በዚህ ያጠራቀመችውን ወደ 3,000 ዶላር የሚጠጋ ገንዘብ ኢትዮጵያ ሄዳ ቤተሰብ ልጠይቅበትም አስባለች። ከቤተሰቦቿና ጓደኞቿ ጋር ተማከረችና የኢትዮጵያ ጉዞዋን ለሌላ ጊዜ አሸጋግራ የአጭር ጊዜ ስልጠና ልትወስድ ወሰነች። እንዴት ነው ራሴ ፕሮፌሽናሊ መስራት የምችለው? አሜሪካን ስድሪም ጃብ የተባለው የትኛው ነው? በአጭር ጊዜ ስራ ስሚያስገኘኝ የቱ ነው ብዬ በዛ፣ እሱ ነው መንሻዬ። አሁን ምን እየሰራሽ ነው? ኤምኤስሲ ኮ ሰርቨር ዳታቤዝ አድሚኒስትሬተር ነኝ። የማይክሮሶፍት ሰርቨር ዳታቤዝ አድሚኒስትሬተር ነኝ። የማርሴዴስ ካምፓኒ ማርሴዴስ ቤንስ ካምፓኒ የዳታቤዝ አድሚኒስትሬተር ነኝ። መጀመሪያ ስንቋቋም የነበረው ብዙዎቹ ወደ ኢትዮጵያውያንና ኤርትራውያን ወይም ኤስት አፍሪካን አካባቢ ያሉ ሰዎች ነበሩ። ከቅርብ ጊዜ ወዲህ ግን ማለት የሾላ በ አፕሮቫላችን ከተገኘ ወዲህ ከማጋምሪ ወርክ ፎርስ፣ ከሜሪላንድ ወርክ ፎርስ፣ ከቨርጂኒያ ወርክ ፎርስ፣ ካሪቶሪ ቻሪቲስ ጋር ስለምንሰራ እነዚህ ድርጅቶች የሚልኳቸው የተለያዩ ዜጎች አሉ። ከሚድል ኢስት አለ፣ ከአሜሪካ አለ፣ ከሳውዝ አሜሪካ አለ እና በጣም የተበሳጠሩ ናቸው። ግን አሁንም ስቲል ኢትዮጵያውያን ራሳቸውን ፈንድ አድርገው የሚማሩት በጣም በርካታዎቹ ናቸው። የሾላ ኮርፖሬሽን መስራችና ስራ አስኪያጅ ዶክተር አስማማው እንደገለጸልን ከሆነ የትምህርት ተቋሙ ባለፉት አስርት አመታት 1200 በላይ የሚሆኑ ተማሪዎችን የአጫጭርና የመካከለኛ ስልጠናዎች ሰጥቷል። አሳቴ አህመድ አፍሪካ አሜሪካዊት ስትሆን ከህመም የሚያገግሙ ሰዎችን የንባብና የንግግር ችሎታ ለመመለስ በማስተማር ስራ ተሰማርታለች ስራዋን ብትወደውም ከቤት ሆና መስራት የሚያስችላትና የተሻለ ገቢ የሚያስገኝላት የሥራ አይነት እያፈላለገች ሳለ ነው ወደ አይቲ ፊቷን ያዞረችው። የተማሪዎቹ ቁጥር አነስተኛ ስለሆነ አስተማሪዎቹን ጥያቄ ለመጠየቅም ሆነ ከነሱ በቅርበት ለመረዳትና ለመማር እነዚህ አነስተኛ ትምህርት ቤቶች ይጠቅማሉ። በዩኒቨርስቲ የሚሰጡ ትምህርቶች በእያንዳንዱ ተቋም አሰራር ላይ ያተኮሩ ስልጠናዎችና የብቃት ማረጋገጫ ሰርተፍኬት አይሰጡም። ለዚህ ነው አጫጭር ስልጠናዎችን ለመውሰድ የወሰንኩት። ተፎካካሪነታቸውን ያሳድጋል። እንግዲህ ያህ ሁለት ጥቅም አለው። መጀመሪያ አንድ ግለሰብ ቀደም እንዳልኩህ መጥቶ ከኢትዮጵያ ጋዝ ስቴሽን የአስር ብር ስራ ሰርቶ ሾላ ትሬኒንግ ወስዶ በስድስት ወር፣ በሰባት ወር፣ በስምንት ወር፣ በአንድ አመት ውስጥ ከአስር ብር በታች በሰዓት ወደ መቶ ሺ ብር በዓመት ተቀጣሪነቱን ስታሳድገው የአንድ ግለሰብ ብቻ ሳይሆን የምታሳድገው ቤተሰቡ ነው የምታሳድገው የሱን ቤተሰብ ብቻ ደግሞ ሆን ሰው የምታሳድገው የሱን የኢኮኖሚ ተሳትፎ በህብረተሰቡ ላይ ነው የምታሳድገው። ያ ብቻ ሳይሆን ወደ ሀገር ቤትም የሚልከው ገንዘብ ሪመተንሱም ያድጋል ማለት ነው። ያ ብቻ ሳይሆን አሁን አቅሙም ለማገዝ እየጎለበተ ይመጣል እና ይሄን ደግሞ በረጅሙ አንጻር ስታየው እዚህ ያለው የኢትዮጵያ ህብረተሰብ የአይቲ ስልጠናውና የስራው እንቅስቃሴ አፍሪካ ውስጥና ኢትዮጵያ ውስጥ በሚያድገው የአይቲ እንቅስቃሴ ላይ ተገናኝቶ ወደዛም ስራዎች ላይ ያፈስ ይችላል ወደዛም ኢንቨስትመንት ሊያፈስ ይችላል። ከራስ ከማሳደግ ህብረተሰብ ከማሳደግ ለአሜሪካው አስተዋጽኦ ከማበረከትም አልፎ በኢትዮጵያና በአፍሪካ በአሜሪካና በኢትዮጵያ አሜሪካና በአፍሪካ መካከል ያለውን የትሬድ ግንኙነት ሊያጠናክር ይችላል። እንደውም ሂዩመን ቱ ሂዩመን ህብረተሰብ ለህብረተሰብ ማለት ነው። ከላይ የሰማነው ነው ጥበቡ አሰፋን። ነው የኢትዮጵያና አፍሪካ እንደዚሁም የአፍሪካና የአሜሪካ የንግድ ተቋማት በተለይ ህዝቦችን ተጠቃሚነት የሚያደርጉ የንግድ ስምምነቶችና ስራዎች እንዲስፋፉ ይሰራል። የሾላ ትምህርት ቤት መስራች ዶክተር አስማማው አብረውት ከጀመሩትና አብረው የሰሩ አስቀድመው ባልደረቦቹ በተለያዩ አካባቢዎች የትምህርት ተቋማት ለመመስረት መብቃታቸው የፈጠረው ጤናማ ፉክክር ለማህበረሰቦች እድል ፈጥሯል ይላል። ብዙዎቹ ለምሳሌ ሲልቨር ስፕሪንግ አይገስ ወደ ስድስት ሰባት ትምህርት ቤቶች ተከፍተዋል። ብዙዎቹ ከኔ የወጡ ናቸው። ከዚህም ውጪ ሲያትል የከፈታለ፣ ዳላስ የከፈታለ፣ አንድ ልጅ ኦርላንዶ አለ እና የራሳችን ኢኮሲስተም ፈጥረናል ማለት ነው። በዚህ ተከታታይ ዘገባ ተከታይ ክፍሎች ሌሎች ትምህርት ቤቶች የያዟቸውን ጥረቶች እና ለማህበረሰቡ የሚኖራቸውን ፋይዳ እንመለከታለን። ከዩኔስኮ በተገኘው የ50 ሺህ ዶላር እርዳታ የአዝማሪን ሙያ ለመጠበቅ የተደረገ ስልጠና ተጠናቆ አዝማሪዎቹ ፍለጋ በሚል ስያሜ ለሶስት ቀናት ሙዚቃዎቻቸውን ለታዳሚ ያስደምጠዋል። አስራ አራት ከተለያዩ የአማራ፣ ትግራይ እና ኦሮሚያ ክልሎች የተውጣጡ አዝማሪዎችን ለማሰባሰብ ወራቶችን እንደፈጀና የሙያ ልውውጡም ለሶስት ሳምንታት እንደተካሄደ አዘጋጁ መላኩ በላይ ይናገራል። ባለፈው እንደገለጽኩት ጥናት ለማድረግ ወደ ጎንደር፣ አላፋ፣ ሳቁሳ፣ ጎጃም፣ ባህር ዳር አሉ። የጎንደር ተጫዋቾች አዝማሪዎች፣ እንደዚሁም ወሎ፣ ላሊበላ፣ በሴ እንቀሳቀሽ ነበር። እንደዚሁም በደንብ ኦሮሚያ ወደ ሱሉልታ እንደዚህ አርጌ ነበረ። እነሱን አንድ ላይ አቀናጅቼ ወርክሾፕ ስልጠና ሰጥቼ። ስልጠና የሚሰጡት በራሳቸው አንጋፋ በሆኑ እዚህ ከተማ ውስጥ ልምድ ባላቸው አዝማሪዎች ነው። በጣም ደስ ሲል ነበር። ኦሮመኛ፣ ትግርኛና አማርኛ አንድ ላይ በአንድ ዘፈን ሲዘፍኑ በራሳቸው ቋንቋ እና የድምፅ ዘይቤ ግን በራሳቸው ሲያቀርቡ እንዴት እንደሚያምር። በዛ ላይ የኦሮመኛው ጠፍቶ ነበረ። አታገኝም። አሁን ከተማ ውስጥ እሱን መፈለግ ነበር ከባዱ። የትግሬኛውም እንደዚህ በኪቦርድ እንዲ ታጅቦ ይጫወታል እንጂ እንደ አዝማሪ ቤት የለም፣ አታገኝም። እና እነሱም በማድረግ አሊያንስ በጣም ብዙ ሰው ነበረ፣ ያው በባዶ ነው ያለ ሳውንድ ሲስተም። እንደዚህ ጁፒተር ሆቴል አቅርቤ ነበረ፣ ካዛንስ የሚገኘው ሰንድቃ ደግሞ አቅርቤ ነበር። እና ሦስቱም ምክንያት ነበራቸው ስመርጣቸው ቦታዎችን አሊያንስ ያው ለረጅም ጊዜ አዝማሪ ላይ በጣም ሰርተዋል። ፒተር ሆቴል ያቀረብኩበት ምክንያት ባለ ሆቴሎች እንደዚህ ቢያደርጉት በሳምንት አንዴ እንደዚህ የአዝማሪ ምሽት ቢሰሩ የውጭ ዜጎች ባህሉን ያዩታል፣ ሆቴሉ ራሱ ኦዲየንሱን ያስደስትለታል፣ እንደገና ለባለ ሙዚቀኞች ለአዝማሪዎች የስራ እድል ይፈጥራሉ እና ሶስቱም ተመጋጋቢ ሆነው ትልቅ ነገር ይፈጥራል በሚል ነው። እሁድ ደግሞ ከሰዓት ያደረኩት ሰንድቃ ብዙ ጊዜ ሁሌ ማለት ይቻለሽ የአዝማሪ ፕሮግራም ያለው ማታ ማታ ነው። አንደኛ ሰፈሩ ሩቅ የሆነበት መኪና የሌለው ትራንስፖርት ኦፈር ማድረግ የማይችል መምጣት አይችልም። ሁለተኛ ነገር ደግሞ ህጻናቶች ይተኛሉ እና ቅዳሜ እና እሑድ እንደዚህ አይነት ምልከታ እንዲሰጥ ይጀመር እንደሚችል ነበረ ያሰብኩት። በጣም ብዙ ሰዎች ልጆቻቸውን ይዘው መጥተው በጣም ደስ የሚል አቶ መስገር ነበር የታየው በዚህ መልኩ ከሆነ ነው ያለቀው ማለት ነው። ናርዶስ ተስፋው በአዝማሪነት ከአስር ዓመታት በላይ እንደ ሰራች ትናገራለች። ከየክልሎቹ ለተውጣጡት ወጣት አዝማሪዎች ሙያዊ እገዛ ካደረጉት መካከልም አንዷ ናት። ብዙ ጊዜ አሁን ክፍለ ሀገር ምን የሚሰራው እንደዚህ እንደዚህ ቅኝት ነገሮች ምናምን አይሰሩም ማለት እነሱ እንትን የማይሉትን የማይጫወቱትን ሌሎችንም አሁን የሚሰሩትን ነገሮች እንደዚህ ብታደርጉት ድምጽ አወራረዳችሁን ድምጻችሁን እንዲያወጡት እንደዚህ አድርጉት እንደዛ እያደረግኩኝ ነው። በምችለው መልኩ ሙያ ሼር ያደረኩት የአዝማሪነት ሙያ እየጠፋ እንደሆነ የሚናገረው አዝማሪ አስራት ቦሰና ታከለ እንዲህ አለ። የልምድ ልውውጥና መማማር ጠቃሚ እንደሆነ ይናገራል። የመማር ማስተማሩ ነገር ስለሌለ ነው። ትልቁ ችግሩ ምን መሰለሽ? የመማር ማስተማሩ የነበረውን ነገር የለም። ሁላችንም ቢሆን አሁን በዚህ ፊልድ ላይ ያለን ነው ከልምድ ነው ተነስተን ዝም ብለን እንትን እያልን ነው የነበረው መረዳዳቱ የለም። መተራረሙ ነገር የለም። ያገጣጠሙ ሲስተም ግጥሙ ምኑም ሲስተም ይ ደግሞ አሁን ወደ ሌላ ወደ የሆነ ወደ ወደ ቢዝነስ ዓለም እና ይሄ ደረጃውን ያልጠበቀ ነገር አለ። እሱን እያንዳንዱን በዝርዝር ለልጆች ቁጭ አድርገን ነግረናል። ለተማሪዎቻችን፣ ለትንንሾች ልጆች ይሄ ይሄ ነገር ብዙ እንደማያስኬሄድ፣ ብዙ ተቀባይነት እንደሌለው አንድ ይሄ ነው። በዚህ በግጥሙ ዙሪያ ላይ ላለው ሌላው ደግሞ ፍላጎት ላላቸው ደግሞ ጥሩ ታለንት ላላቸው ደግሞ የነበሩትን ሰዎች ሲያስታውሷቸው እነሱን ለመሆን ለምሳሌ ነጋሽ ባህሩን ብንወስድ፣ ንጌታ መሳይ አበበን ብንወስድ እና ሰፋባተን ብንወስድ፣ እነዚህ ትልልቆች እንደ ነሱ ለመሆንስ የእነሱን መንገድ ዘነው እንሂድ። አሁን ይሄ ሌላ ሌላ የብልግናውን ነገር ትተን የእነሱን ያን የመሰለውን ጣፋጭ ነገር ሰውም፣ ነገም፣ ነገም ደጋግሞ መጥቶ ተቀባይነት እንዲኖረን ሙያችንም ደግሞ የፈለግንበት ቦታ ላይ መጫወት እንድንችል አሳፋሪ ባልሆነ መልኩ ያ እንዲሆን ተባብለን ይህን ነገር ተማምረናን። እንግዲህ ከሞላ ጎደል በከፊል ያው አጭር ጊዜም ብትሆን ከዛሽ ላይ ከዜማው፣ ከግጥሙ ከዛ ጀምረን ነው እንግዲህ እርማት ስንወስድ የነበረው። የስልጠናው ልምድና ልውውጡን ሀሳብ ከማፍለቅ ጀምሮ የገንዘብ ድጋፍ ከዩኔስኮ በማግኘት ሀሳቡን እውን ያደረገው የፈንድቃ የባህል ማዕከል ባለቤት መላኩ በላይ በመጨረሻ የሚመለከታቸው ሀገር አቀፍ እርዳታዎች ታክለውበት ሙያውን ከመጥፋት መታደግ እንደሚገባ ይናገራል።

Kun radio Sagali Amerikati.